ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቤኒ ላስታ ሁለት ሙያዎችን ያጣመረ ወጣት ነው። ዋና ስራው ከአንጋፋ የኢትዮጵያ ትምህርት ተቋማት አንዱ በሆነው ጎንደር ዩኒቨርሲቲ ውስጥ አስተማሪነት ነው። የመተንፈሻ አፍታ ባገኘበት አጋጣሚ ሁሉ ግን ወደ ሙዚቃ ይሸፍታል። ማህበራዊ፣ ኢኮኖሚያዊ አንዳንዴም ፖለቲካዊ መልእክት ያላቸውን ነጠላ ዜማዎች ለአድማጮች በተደጋጋሚ አድርሰዋል። ሁለቱንም ሙያዎችን ተስፋና ሰላምን፣ ርኅራሄና ትብብርን የሚደግፉ ሐሳቦችን ለማዳረሻ እየተጠቀመበት ይመስላል። ዛሬ መኖር አለመኖር የተሰኘ ነጠላ ዜማው በተለቀቀበት ቀን ቤኒ ላስታን በሙያዊ ህይወቱና ተያያዥ ጉዳዮቹ ላይ እንጨዋወት ዘንድ የጋቢና መዝናኛ እንግዳ አድርገነዋል። በየጣልቃው ውብ ሙዚቃዎችን እንገባበዛለን። ከአዲስ አበባ ቤኒ ላስታ ቤንያም አበባው ስለ መኖር አለመኖር አዲስ ሥራው ከሚያብራራበት ቆይታችን ይጀምራል። መልካም ጊዜ እንግዲህ እዚህ ሙዚቃ ይዘት በአብዛኛው ሰላም ላይ ያተኮረ ነው። ያለፍነውንም ጊዜ ያለንበትንም ጊዜ የሚመጣውንም ጊዜ በማገናዘብ ጨለማ በሚመስለው ጊዜ ውስጥ ትንሽም ተስፋ ትንሽም ብርሃን እንዳለን ለማሳየት ከጨለማው ይልቅ ወደ ብርሃኑ አተኮረን ማየት እንዳለብን በተለይ ወጣቶችን ለማን ለማነቃቃት በዚህ ሀሳብ ኢንስፓየር ለማድረግ የሁሉም ሰው የራሱን አስተዋጽኦ እንደሚያደርገው እኔም በዚህ ዙሪያ ላይ የራሴን አስተዋጽኦ ላድርግ በሚል እነሆ ስራ የተሰራው። እንግዲህ ስለ ስራው ስናወራ ርዕሱ መኖር አለመኖር ይላል። እንግዲህ መኖር አለመኖር በሁለት ጠረፍ ጥግ ላይ ተራርቀው የቆሙ ነገሮች ናቸው። መኖርና አለመኖር ግን መሐላቸው ብዙ ውጣና ውረድ አለ። ግለሰብም ቢሆን ማህበረሰብም ቢሆን በዚህ በመኖርና ባለመኖር መሐል ላይ ነው ሕይወትን የሚገፋው እንደኔ እንደኔ እንግዲህ ይሄ በአብዛኛው የምርጫ ጉዳይ ይመስለኛል እንደ ማህበረሰብ ምን አይነት ምን አይነት ማህበረሰቡን መቀጠል አለብን፣ እንዴት ነው መኖር የሚገባን የሚለውንም አይ፣ እንደ ማህበረሰብ አብረን መኖር የለብንም ወይንም በዚህ መልኩ መኖር የለብንም የሚለውንም የሚወስነው አንድ ማህበረሰብ በራሱ ባደራጀው ፖለቲካል ኢኮኖሚ ውስጥ በሚኖረው መስተጋብር ነው። ስለዚህ መኖር አለመኖር ከዚህ ሀሳብ በመነሳት ነው ሙዚቃውን የጻፍኩት ማለት ነው። ምን አስባለው መሰለ ሁሉም ትውልድ የራሱ አሻራና የራሱ ህልም የራሱ ፍላጎት፣ የራሱ ትልም አለው በህይወት ውስጥ ልዩነቱ፣ አንዳንድ ጊዜ አንዳንድ ትውልዶች የሚገባቸውን ቢያ የመስሪያ የማሰላሰያ ጊዜ አያገኙ። በዚህ የተነሳ ሊያደርጉ የሚገባቸውን ወይንም ለሀገራቸው ለወገናቸው በደንብ ሲጠብና በጣም በመሰረታዊነት ደግሞ ለራሳቸው ሊውሉ የሚገባውን ውለት አለበለው ወይም ለራሳቸው ሊሰሩ የሚገባቸውን ስራ እንዳይሰሩ ራሳቸውን እንዳያሳድጉ የራሳቸውን ዘመን የመሰለ አሻራ አሳርፈው እንዳይሄዱ የሚያደርጉ ብዙ ነገሮች ያጋጥሟቸዋል። ይህ ትውልድ በእንደዚህ አይነት አጣብቂኝ ውስጥ የገባ ይመስለኛል፣ የኔና ያንተ ትውልድ፣ አሁን ያለው ትውልድ። ምክንያቱም እንግዲህ በሀገራችን ውስጥ ያለው የፖለቲካል ሪሌሽን ከሃምሳ ከስልሳ ዓመት አካባቢ ጀምሮ ያለ ጥያቄ ላይ የተንጠለጠለ ነው። ወጣቶቻችን በዚህ ጥያቄ ውስጥ መሀል ላይ ገብቷል ወይ፣ ሀሳቡ በደንብ ተፍታቶ አልደረሳቸውም ወይ? እሱን ሀሳብ የማግኘት እድል አላገኘንም በሚገባው መጠን ማለት ነው። ቅንጭብ ቅንጭብ ያሉ ከዚህም ከዛም የሆኑ ሀሳቦች ትክክለኛውን ፒክቸር እንዳናይ ስላደረገን በዚህ ትውልድ ውስጥ ያሉ ወጣት የራሱን አሻራ ማሳረፍና በራሱ መንገድ ለሀገሩም ለወገኑም ለሕዝቡ የሚሰራበትን እድል እንዳያገኝ እንቅፋት ውስጥ የገባ ይመስለኛል። ስለዚህ አሁን ያለው ትውልድ በዚህ አይነት አጣብቅኝ ውስጥ በመኖርና በአለመኖር እንደ ማህበረሰብ ነው፣ እንደ ግለሰብ አይደለም። በሁለቱ ጥያቄዎች ውስጥ ሳንዱች ሆኖ ያለ ነው የሚመስለው። ወጣቶች ላይ ይሄ መሰራት ብዬ ስለማስብ ከዚህ ቦርድ ከሆነ ሀሳብ እችን የአምስት ደቂቃ ሀሳብ ጨለፍ ያደረኩት ወጣቶችን ለህይወት ማንቃት ለነገ ማንቃት ላይ ያተኮረ ነው። ለዛ ነው ርዕሱንም መኖር አለመኖር ያልኩት። እንግዲህ ቢኒያም በአንድ በኩል ሙዚቃን በሌላ በኩል ደግሞ መምህርነትን አጣምረ ትሰራለ። ሁለቱን ሙያዎች በአንድ ላይ ለማስኬድ መቻልህ በምን መልኩ ጠቅሞሃል? ፈታኝ ነገሮችስ የሉትም ወይ? ሙዚቃና ማስተማር እውነት ለመናገር በጣም የተራራቁ ነገሮች ናቸው። እነኝም ሁለት የተራራቁ ነገሮች ለማስታረቅ አብሮ ለማስኬድ ሞክራለሁ ወይም ምክንያቱም ሁለቱም በፍቅር ነው ማከናውነው። ግን በዋናነት ስራዬ መምህርነት ነው፣ አስተማሪ ነኝ። ስለዚህ እስካሁን ባለው ሁኔታ ሙሉ ጊዜው የአስተማሪነት ጊዜ ነው ማለት ነው። የሙዚቃው ስራ በትርፍ ጊዜ የሚሰራ ነው። በሙሉ ጊዜ እንግዲህ የምገባበት እና ከሆነም ካልሆነም ለወደፊት የሚታይ ሆኖ እስካሁን በትርፍ ጊዜ ባለ ሰዓት ነው የምሰራው። አስተማሪ መሆኔ ለሙዚቃ ምን ጠቅመዋል ላልከው፣ ሙዚቃ ሞር ታለንት ነው ያው ስጦታ ነው እንደ ትምህርት ጥናት አይደለም። በአብዛኛው ከስሜት ጋር የተገናኘ ነገር ነው። ስለዚህ እሱ ደግሞ በእግዚአብሔር በሚሰጥ ጸጋ የሚገኝ ነው እና ከትምህርት ጋር ብዙ ግንኙነት ያለው አይመስለኝም። ግን እኔ በግሌ አገኘሁት የምለው አስተማሪ መሆኔ ነገር ለነገሮች ቅርብ አድርጎኛል አዳዲስ ነገሮችን እንዳውቅ አካባቢውን በደንብ እንድቃኝ የአስተማሪ ስራ ሪሰርች ነው ኮሚዩኒቲ ጋር ፕሮጀክቶችን መስራት ነው ስለዚህ በዛ ውስጥ ከብዙ ሰዎች ጋር ትገናኛለህ ከዛ ውጭ ደግሞ ስራው ቤዚካሊ ማንበብ ማንበብ ነው ስራ ስለዚህ እነኚህ ብዙ ኤክስፖሮች ለአለም እንዳገኝ አድርጎኛል አድርጎኛል ከዛ በላይ ያው ለማስተዋል እና ረጋ ለማለት እድል ይሰጣል። አስተማሪ ስትሆን እንደ አስተማሪ ማሰብ፣ እንደ አስተማሪ መኖር ይጠበቅባል። ስለዚህ እሱ በራሱ የስራው ተፈጥሮ የሚሰጥህ ቨርቹ አለ። ይሄ ይሄን ነገር ጠቅሞኛል። ፈታኝ ነገሩ ግን ሙዚቃ የራሱ ፎከስ ይፈልጋል። እንደ ቀናተኛ ሚስት ነው ይላሉ ሙዚቃ ወዴትም ባትፈናፈን ይመረጣሉ፣ ታተኩር። ሙሉ ትኩረት ለሙዚቃ ብሰጥ፣ ምክንያቱም ሙዚቃ ፈጠራ ነው። ሁሌም ፈጠራ ላይ ብታተኩር፣ ሁሌም ከሙዚቃ ጋር ኢሞሽናል አታች ሆነ ብትቆይ፣ ሞር ፕሮዳክቲቭ ትሆናለ፣ ጥሩ ሙዚቃዎችን ትሰራለ። ለእኔ ፈታኙ ነገር ይሄ ነው፣ ሙዚቃ ላይ ብቻ ፎከስ ማድረግ አልችልም። ብዙ ሙዚቃዎችን ቶሎ ቶሎ እንድልሰራ እሱ አርጎኛል። እዚህ እንደዚህ አይነት ነገሮች አርጎኛል፣ ግን እንደ ፈተና አልቁጥራቸውም እሱ ለራሴ የሰጠሁት ቻሌንጅ ነው። ምን ያህል እወጠዋለሁ፣ ምን ያህል በዚህ ቻሌንጅ ውስጥ አድርጋለሁ የሚለው ለራሴ ለህይወቴ የሰጠሁት ቻሌንጅ ነው። ሰው እሱ ቻሌንጅ ነው በጣም የሚገፋኝ እና የሚያኖረኝ እና እወደዋለሁ፣ ፈተናውን ለማለት ነው። cmecetoipaceu abece 别tenaskaceae

ዜና መዝናኛ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። የዛሬ እንግዳችን ሙዚቀኝነትንና አስተማሪነትን ያጣመረው ቤኒ ላስታ ነው። የሶሺዮሎጂ ወይንም የስነማህበረሰብ ጥናት መምህር ነህ። ሙዚቃ ማህበረሰብን በማነጽ ረገድ ያለውን ፋይዳ እንዴት ትገልጸዋለህ? ይሄ በጣም ወሳኝ ጥያቄ ነው። ሙዚቃ ብዙ እንደዚህ እንደዚህ የማትለው የማህበራዊ ጥቅም ነው ያለው። በነገራችን ላይ ሶሲዮሎጂ በራሱ ዘርፍ ያጠናዋል ሶሲዮሎጂ ኦፍ ሚውዚክ ሙዚቃ አንድ ማህበረሰብ ውስጥ አንድ በአንድ ማህበረሰብ የግንኙነት ቅኝት ውስጥ ወይም መስመር ውስጥ የሚፈጥረው የራሱ የሆነ ጠቀሜታ አለ። በተለይ ማህበረሰብን ወደፊት በማሻገር ረገድ ከነዚህ ነገሮች አንዱ የስነ ልቦና ድጋፍ መስጠቱ ነው። የሰው ልጅ ሲኖር በተወሰነ መልኩ ስሜቱን የሚያጋርበት መሳሪያ ይፈልጋል። ከእነዚህ መሳሪያዎች ውስጥ አንዱ ሙዚቃ ነው። ሰዎች ስሜታቸውን በተለያየ መልኩ እንዲገልጹ ወይንም ሌላ ሰዎች የገለጹትን ስሜት እየሰሙ በዛ ስሜት ውስጥ ራሳቸውን በዛ ነገር ውስጥ ራሳቸውን በመክተት ከራሳቸው ጋር የሚያደርጉትን ኮንቨርሴሽን ያሳምርላቸዋል። ወይንም ደግሞ በተወሰነ መልኩ ከራሳቸው ጋር የሚኖራቸውን ኮንቨርሴሽን ሊቃኝላቸው ይችላል። ለዚህ ነው ብዙ ጊዜ ሰዎች ዘፈን ይገባበዛሉ። ይሄ ዘፈን የኔን ህይወት ይመስላል፣ ይላሉ። ሙዚቃ ሰምተው ያለቅሳሉ። እንደዚህ እንደዚህ የምናየው ትልቅ የስነ ልቦና በግለሰብ ደረጃ የስነ ልቦና ድጋፍ የሚሰጥ ነገር ነው። ከዛ ውጭ ግን ሙዚቃ የማስተሳሰሪያ ገመድ ነው፣ በተለይ ለእንደኛ አይነት ማህበረሰብ ሙዚቃ በጣም ሊያስተሳሰር የሚችል ፖቴንሻሉ ትልቅ በጣም እጅግ በጣም ትልቅ የሆነ ዓለምን ወደ አንድ መንገድ እየወሰዱም ካሉ ነገሮች ውስጥ አንዱ ሙዚቃ ነው። በኛ ሁኔታ ማህበረሰባችን ብዙ ቋንቋ ተናጋሪ ነው። ብዙ ባህል አለው። ብዙ የራሱ የሆነ መገለጫዎች አሉት። አደ ሴም ታይም ደግሞ በተለያየ ምክንያት ተራርቆ ያለ ነው። ፊዚካሊ ሳይሆን በልቦናው ተራርቆ ያለ ነው። ይህንን መራራቅ የማቀራረብ የማጠጋጋት እና ግንኙነቱን የማስመር የማስተዋወቅ ስራ ይሰራል ሙዚቃ። ይሄ ትንሽ የሚባል ወይንም ሊናቅ የሚችል ነገር አይደለም። የደቡብ ሙዚቃ በኢትዮጵያ ሙዚቃ ውስጥ ትልቅ በር ከተከፈተለት በኋላ ብዙ ባህሎችን አውቀናል፣ ብዙ ማህበረሰቦችን አውቀናል። በዛ የተነሳ ሰዎች ወደ ደቡብ ኢትዮጵያ ሲሄዱ፣ ቦታዎቹ ላይ ሲሄዱ ዘፈኖችን ያውቃሉ፣ የሆነ የአካባቢ ስሞችን ያውቃሉ፣ ከዛ ውስጥ የሆነ ቃላትን ያውቃሉ። ከዛ ማህበረሰብ ጋር በሆነ ደረጃ ተዋውቀዋል ማለት ነው። በዛ አገር ሙዚቃ ጨፍረው ሊሆን ይችላል። ተዝናንተው ሊሆን ይችላል። ወደውት ስልካቸው ላይ አድርገውት ሊሆን ይችላል። ግን ሄደው አክ ሄደው ላይ ያውቁ ይችላሉ። ለምሳሌ ሀመር ሄደህ ላታውቅ ትችላለህ። ግን ሚስ ነገያ የሚለውን ዘፈን ታውቃለህ። ስለዚህ ሀመር በሆነ አጋጣሚ ብትሄድ፣ በሚስ ነገያ በሚለው ዘፈን እየተነሳ ሰላም ታውቃል። ማህበረሰቡን በተወሰነ ደረጃ ተዋውቀሃል ማለት ነው። እሱ ይህንን ስትሬንጅ ስሜት በማህበረሰብ መሀል የማጥፋት ትልቅ ሚና ይጫወታል። አካባቢዎችን የማስተዋወቅ ከዛ በላይ ደግሞ እኔ ሁሌም በኢትዮጵያ ውስጥ እንደ ችግር የማየው ማህበረሰባችን እርስ በርስ ተዋውቋል ብዬ አላስብም። በግለሰብ ደረጃ ሳይሆን እንደ ማህበረሰብ፣ አንድ ማህበረሰብ ከአንድ ማህበረሰብ ጋር በሚገባው ደረጃ ይተዋወቃል ብዬ አላስብም። ሁላችንም ከተለያየ ሃይማኖት፣ ከተለያየ ብሄር ጓደኞች ሊኖሩን ይችላሉ ኢንዲቪጁዋሊ ግን እንደ ማህበረሰብ እርስ በርስ በደንብ የተዋወቅና መስሉ አይሰማኝም። ከተሳሳትኩ ልታረም እችላለሁ፣ የግል አስተያየቴ ነው። በዚህም የተነሳ መሀል ለሚገባ ክፍተት ተጋላጭ የሆን ነው። ተጋለጥን የምንሆነው በዚህ የተነሳ ነው ብዬ አስባለሁ። ሰው ሙዚቃ፣ እነኝን ነገሮች ሁሉ የመቅረፍ ማህበረሰብን በጣም የማቀራረብ በማህበረሰቦች መሀል እንግዳ ስሜትን የማስቀረት ትልቅ ሚና ይጫወታል። ሰ እንዳውም በዚህ አጋጣሚ ካልክ ሁሌ ምን አስባለሁ መሰለህ አንዳንድ ማህበረሰቦች ሙዚቃቸው ላይ ኢንቨስት ማድረግ አለባቸው በመንግስት ደረጃ ኢንቨስት ማድረግ አለባቸው ብዬ አስባለሁ። እስካሁን ድረስ በተከታታይ ነጠላ ዜማዎችን ለህዝብ አድርሰሃል። ከሰራሃቸው ስራዎች ሁሉ የተለየ ትርጉም ይሰጠኛል የምትለው የሙዚቃ ስራ የትኛው ነው? እንግዲህ የሰሯቸው ሙዚቃዎች ፕሮፌሽነሊ ይሄኛው ሶስተኛ ሲንግል ነው። በመሀል አንድ ሁለት በተለየ ሁኔታ የሰሯቸው ሙዚቃዎች አሉ። እነሱ ሙዚቃዎች የመጀመሪያው ሞያ ሞያ የሚል በአባይ ወንዝ ላይ የሚያጠነጥን ነው። በግብፅን ሱዳንና ኢትዮጵያን ፓብሊክ ዲፕሎማሲ ነው። ግጥሙን በደንብ ስትሰማው ሶስቱን ሀገሮች ውሃ ውስጥ ካለ እና ሶስቱ ሀገሮች ውስጥ ካሉ የናይል ፖለቲክስ የሚቆም ነገር አለ ስለ ገደብን አይቆምም። ይህ ነው ቀጣይ ነው። ትክክለኛው መንገድ መተማመን በሶስቱ አካላቶች ውስጥ መፍጠር ነው። ሶ ያ ዘፈን ይህን ነው የሚለው፣ ቃል በቃል ማለት ይችላለሁ። ሁለተኛው ዘፈን ሰምና ወርቅ ነው። ሰምናወርቅም እንደዚሁ በኢትዮጵያዊ ማንነት ላይ ያለፈን ንዶ ከመገንባት ይልቅ ባለፈ መልካም ነገር ላይ ተንተርሶ እሱን አጥንቶ እሱን አውቆ እሱ ላይ ገንብቶ እሱን አደራጅቶ ወደፊት መሄድ የበለጠ ለሀገራችንም ለሕዝባችንም ይጠቅማል የሚል ሀሳብ ያለው በጎኑ ደግሞ የዚህንም ይህ እንዳይሆነ ያደረገውንም ችግር የመደማመጥ ችግር፣ የመተዋወቅ ችግር ሀገርን በደንብ ያለማወቅ ችግር፣ ታሪክን በስነስርዓቱ ጠንቅቆ ከስሩ ጠንቅቆ ያለማወቅ ችግር እንዳንደማመጥ፣ እንዳንሰማማ ለሀገራችን የሚበጀውን መንገድ በጋራ ሆነን እንዳንቀይስ፣ እንዳናሰላስል ምክንያት አድርጓል ብዬ ስለማስብ በዛ ላይ የሰራሁት ስራ ነው ሰምና ወርቅ። ይሄኛው እንግዲህ መኖር አለመኖር ቅድም እንደነገርኩ ነው። ከነ ሦስቱ ውስጥ የተለየ ትርጉም የሚሰጠኝ እንዳልኩ ሶስቱም በየራሳቸው አውድ የተሰሩ ናቸው። የየራሳቸው ትርጉምና የየራሳቸው ሚና አላቸው። ግን ሰምና ወርቅ ለእኔ በጣም የተለየ ስራ ነው። ሰዎች በአርቱም፣ በማህበረሰቡም፣ በፖለቲካውም ዘርፍ በጣም ትላልቅ ከምትላቸው ሰዎች ጀምረ እስከ ኤሌመንታሪ ተማሪዎች ድረስ ትልቅ አክብሮት ነው ስለዚህ ስራ የሚነግሩኝ። ግቡን የመታ ስራ ይመስለኛል። በሆነ ወቅት በጣም የቴሌቪዥኖቹ ሁሉ ማድመቂያ ነበረ። ትንሽ ዩቲዩብ አካባቢ ችግር ተፈጥሮ ነበር። ከዩቲዩብ አንድ ሁለቴ ኦር ሶስቴ ሙዚቃው እንዲወርድ ተደርጎ ነበር። የወረደበትም ምክንያት ሙዚቃው መጀመሪያ የወሰደው ዩቲዩብ ቻናል ሆፕ ኢንተርቴንመንት የሚባለው ቻናል በጣም አን ፕሮፌሽናል ነው። በርግጥ በጣም አን ፕሮፌሽናሊ ሳምፕሉን ያላለቀውን ሳምፕል እንዲያውት የተሰጣቸውን ጫኑ። እሱን አውርዱና ትክክለኛውን ጫኑ ስንላቸው፣ ያው እነሱ ገንዘባቸውን እና ላይካቸውን ስለሚቆጥሩ ይህን ልናወርድ አንችልም፣ ካወረድን ሌላ አንችልም አሉ። በዚህ ምስል ምክንያት እኔ ደግሞ ያው የሰራሁትን ስራ የለፋሁትን ልፋት እና ለወደፊት ልገነባው የምፈልገው በዚህ ስራ ላይ ሊኖረኝ የምፈልገውን ፒክቸር የሚያበላሽ ነገር ምንም አላደርግም። ምንም ገንዘብ፣ ምንም እውቅናው ይቀራል እንጂ ሰው ለስራዬ እና አብሬያቸው ለምሰራው ሰዎች ታማኝ መሆን ስለምፈልግ በዛ መልኩ እንዲወርድ ሆነ። ከዛ በኋላም ለሌላ ለቻናል ተሰጠ። እሱ ደግሞ ከሙዚቃ ወደ ፊልም ራሱን ቀየረና አሁንም ሙዚቃው ወረደ። ከዛ በኋላ እኔም መቆጣጠር አልቻልኩም። እኔ ያው እዛው ያለሁበት ሙያ በምኖረው ጎንደር ስለነበረ አዲስ አበባ ሄጄ ነገር መቆጣጠር አልቻልኩም። በመጨረሻም ምነው ሸዋ ኢንተርቴንመንት ሙዚቃውን ሸዋ በጣም ስለሚወደው በጣም ላከብረው ና ላመሰግን ወዳለው በዚህ አጋጣሚ ወስዶ በእሱ ቻናል ላይ አስቀምጠው ያ ሶስት ያ ምናምን ስለወረደው ከዩቲዩብ ተገቢውን ቪው አብሮ ማግኘት አችልም ማለት ነው እንጂ መጀመሪያ ላይ በጣም ታይቷል። በቴሌቪዥን ግን በጣም ረጅም ጊዜ ሲታይ የነበረ በጣም በህዝብ ተወዳጅ የነበረ ስራ ነው። አሁንም ድረስ በየሬዲዮ ኖቹ በጣም የሚጫወት ነው። let's all ደግህም በሥራ ጸባይ የተለያዩ የኢትዮጵያ ክፍሎችን ለማየት ችለሃል። በሙዚቃችን ልንዘክራቸው ደጋግመን ልናወሳቸው ይገባሉ የምትላቸውን ጉዳዮች ተመልክተ ይሆን? በበቂ ሁኔታ ያልተነገርላቸው የምትላቸው ክስተቶችስ የትኞቹ ናቸው? አዎ በጣም ልክ ነው። እውነት ለመናገር ብዙ ቦታ ነው የኖርኩት፣ ብዙ ቦታ ተምር ያለው፣ ብዙ ማህበረሰቦች ጋር አብሬ ይኖር ያለው ኢትዮጵያ ውስጥ እንደ ድል ነው መቆጥረው። ስለዚህም ከብዙ ሰዎች ጋር የመገናኘት ብዙ ቦታዎችን የማየት እድል እንዳልከው አግኝቻለሁ። በዚህ ውስጥ የተማርኩት ነገር እንዳልከው ሙዚቃ ለሙዚቃ ውስጥ ቢዘፈን ቢነገርም የምለው ነገር መጀመሪያ ኢትዮጵያ እራሷ ናት። በጣም ቅኔ የሆነች ሀገር ናት። ማጋነን ወይ ኢትዮጵያን ከመውደድ ብቻ የሚመጣ ነገር አይደለም። በጣም ቅን የሆነችው ከሁሉም ነገር ነው። በተፈጥሮዋን ብቻ እንኳን ብታይ ጂኦግራፊውን ብቻ እንኳን ብታይ አስደናቂ ሀገር ናት። በዚህ ወይዘር ኮንዲሽን ምክንያት የተለያየ ማህበረሰብ የተለያየ አኗኗር ያለው የተለያየ ከሆን ያለው ህብረተሰብ ያለበት አስገራሚ ናት ኢትዮጵያ። ታሪኳንም ካየህ እንደምታውቀው ነው። ታሪኳን ከርዝመቱ ብቻ ሳይሆን ውስብስብነቱም ውስጡ የተፈጠሩት ነገሮችም በዚህ ሁሉ ውስብስብነት እና በዚህ ሁሉ ሹክቻ ውስጥ ይህንን ስሟን ይዛ እስከ መጨረሻው መቀጠሏ ብዙ ብዙ ነገር ማውራት ይችላላል። አድዋ እንኳን ትልቅ ብዙ ነገር የሚባልለት ነው። አድዋ ሰዎች እንደሚሉት ብዙ ጊዜ አንደርስታንድ እንደሚደረገው ጦርነት ማሸነፍ ማለት አይደለም። አድዋ ማለት ሀሳብ ማሸነፍ ማለት ነው። የሰውን እኩልነት ማረጋገጥ የተጀመረበትን ሀሳብ ማየት ማለት ነው። አባቶቻችን ሰው እኩል ነው ብለው ስላሰቡ ነው ነጮቹ ነው ሄደው የተዋጉት። ነጮቹ ከጥቁሮቹ ይበልጣሉ ብለው አስበው ቢሆን ኖሮ ወይ እግዚአብሔር ነጮቹ መርጧቸዋል ብለው ቢያስበው ቢሆን ኖሩ ይህንን አመለካከት ኖሯቸው ቢሆን ኖሮ ለውግ ይሄዱ እጃቸውን ይሰጡ ነበር ነው። ሰው ልክ እንደዚህ አይነት ብዙ ሀሳቦች ላይ ሀሳቦች ያሏቸው ነገሮች ኢትዮጵያ ውስጥ አሉ። ሰው መጀመሪያ ሊነገርና ወራላት የሚገባው ነገር ካለ ኢትዮጵያ ራሷ ናቸው ሊወራላት የሚገባው ብዬ አስባለሁ። ከዛ ውጭ ኢትዮጵያ ውስጥ በጣም የምታየው ነገርና ብዙ ያልተነገረለን ነገር ተስፋ ነው። ኢትዮጵያ በጣም ድሀ ሀገር ናት። የትም ሄደህ ግን ተስፋ የቆረጠ ነገር አይታጥቅም። የትም ብትሄድ ኢትዮጵያውያን በተስፋ ውስጥ ሆኖ ነው የምታየው። ሶ ይሄ የኢትዮጵያውያን ተስፋ ትልቅ ሳብጀክት ይመስለኛል። ምክንያቱም ተስፋ ይጋባለ፣ ትውልድ ታጋባለ፣ አብሮህ ላለው ጓደኛ ታጋባለ። ፖዚቲቭ ቫይብ ነው። ይሄ ነገር መነሳት አለበት። እንግዲህ እስከ ዛሬ ድረስ ወደ አምስት የሚጠጉ ነጠላ ዜማዎችን ለቀሃል። በአልበም ብቅ የምትለው መቼ ነው? አልበም እንግዲህ ተሰርቷል አልቋል። አዳዲስ ነገሮች እንግዲህ በጣም ብዙ ችግሮች እየተደራረቡ እየተደራረቡ ሲመጣ ብዙ ነገር ነው አብሮ እየተበላሸ የመጣው። ኮቪዱም ብዙ ነገሮችን ነው ያበላሸው አርት ላይ በተለይ። አሁንም የሴኪሪቲው ችግር በተወሰነ መልኩ አቴንሽንን ይወስዳል ምናምን። ግን በዚህ አመት በእርግጠኝነት አልበም ይወጣል። አራት አመት አካባቢ ፈጅቷል። እስካሁን ብዙ ድካምና ብዙ ልፋት ነው ያወጣውበት። አይሆፕ ሰዎች በደንብ የሚወዱት ይመስለኛል። በደንብ በጥንቃቄ የሚሰራት ትንሽ ከወር አካባቢ በኋላ መለቀው ሙዚቃ አለ። በነገራችን ላይ እስከዛሬ የፍቅር ዘፈን አልዘፈንኩም አልለቀኩም። የዘፈንኳቸው ዘፈኖች ለማህበራዊ ጉዳዮች ነው የሚያጠነጥኑትን። በሱ ደስተኛ ነኝ። ያው ፈልጌ ነው ያደርኩት። አሁን ደግሞ በሚቀጥለው አንድ የፍቅር ሙዚቃ ለመልቀቅ አስበናል። በጣም ቆንጆ ሙዚቃ ነው። እንግዲህ ከማህበራዊ ጉዳዮች በተጨማሪ ደግሞ የፍቅር ሙዚቃዎች፣ በዛም ደግሞ ራሴን ለማሳየት እጥራለሁ። እንደሚወዱት አስባለሁ። ከመሰነባበታችን በፊት አንድ ጥያቄ አለኝ። ዛሬ በተለቀቀው መኖር አለመኖር በተሰኘ ሙዚቃ ቪዲዮ ላይ ሶሪያውያን ስደተኞችን አይቻለሁ። እነሱን ለምን ማካተት ፈለግ? እንዴትስ በቪዲዮ ላይ ሊሳተፉ ቻሉ? ሶሪያውያን የገቡት ሲምቦሊክ ቫሊዩ ስላላቸው ነው። ይህ ማለት ምንድን ነው? ኢትዮጵያውያን አሁን ያለንበትን ሁኔታ ያው መናገር የሚያስፈልገው ነገር አይደለም፣ ገሃድ ነገር ነው። በብዙ ውጥንቅጥ ውስጥ ነን ያለ ነው። አዲስ ሴም ታይም ደግሞ በተስፋ ውስጥ ምን ያለ ነው። ሁለቱንም ጎን ለጎን ይዘን ነው የምንሄደው። የተስፋችንን ያህል ብርሃን የምናየው ችግሮቻችንን ከአሁኑ ማጥራት ከቻለን ነው። ስር ከሰደዱ በኋላ ጊዜ ከተሰጣቸው በኋላ ጊዜ ከወሰዱ በኋላ ምናልባት ዲስትራክቲቭ ሊሆኑ ይችላሉ። አሁን የምናየው ዲስትራክሽንም ላልተፈለገ አስተሳሰብ ጊዜ የማይገባውን ጊዜ በመስጠታችን የመጣ ነገር ነው። ሶበዚህ ውስጥ እዚህ ጋር ቆሞ ማሰብ ካልተቻለ፣ እዚህ ጋር ሀሳቦቻችንን ማስታረቅ ካልተቻለ የሚታረቀው ግለሰብ ሳይሆን ወይ ሰዎች ሳይሆኑ ወይ ቡድኖች ሳይሆኑ ሀሳቦች ምናልባትም ከኛ በላይ በኢኮኖሚ ጠንካራ የተባለች ሀገር ከኛ ጋር ሊፎካከር የሚችል የስቴት ሂስትሪ ያላት አገር መንግስት የመንግስትነት የሀገረ መንግስትነት ታሪክ ያላት ሀገር ብዙ ቅርስ ያላት ሀገር ብዙ ሀብት ያላት ሀገር ብዙ ታሪክ ያላት ያላት ሀገር ብዙ ሰው ያላት ብዙ የተማረ አከል ያላት ሀገር ሶሪያ ከመፍረስ አልዳነችም። ይሄ ለእኛ ትልቅ የማንቂያ ደወል ይመስለኛል። እግዚአብሔር ያድነናል፣ እግዚአብሔር ይጠብቀናል የሚለው እግዚአብሔር ይጠብቀናል። አዎ፣ ግን መርዳት እግዚአብሔርን ማገዝ ያስፈልገናል። በሃይማኖትም ከሆነ አለዛ ግን

ሀገሩን ቢስ ያለ ሰው ምን አደርጋለሁ? ሰላም ሰው ህይወትን ሁሉ አይጥላም። ባያስደስትም ባይደላም ሰላም ሰላም ብዬ

ሙዚቀኝነትና አስተማሪነትን ያጣመረው ቤኒላስታ ቀሪ የህይወት ዘመኑም በስኬት እንዲጎበኝ መልካም ምኞታችን ነው። የዛሬ እንግዳችን ስለሆነ በአድማጮች ስም እናመሰግናለን። አድማጮች፣ የዛሬው የጋቢና መዝናኛ መሰናዶ በዚህ ተጠናቋል። ሀብታሙ ዝዩም ስርጭቱን በመምራት ኤልያስ አስማረ ደግሞ በማቀናበር አብረናችሁ አምሽተናል። ትዝታ በላቸው ደግሞ የመርሃ ግብሩ አርታዒ ናት። የሰላም ሳምንት ይሁንላችሁ።